የቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ሪያቅ ማቻር ደጋፊ አማጽያን ትናንት ከአገሪቱ መንግስት ጋር በመዲናይቱ ጁባ የተፈረመው የስልጣን ክፍፍል ስምምነት አገሪቱ ወደ ሰላም እንድትቃረብ የሚያደርግ አንድ ተጨማሪ እርምጃ ነው በማለት ትልቅ ስኬት እንደሆነ እየገለጡ ነው። የእንግሊዝኛ ባልደረባ ጄምስ ባቲ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች። ትላንት ጁባ ላይ የተፈረመው ስምምነት እንዲመሰረት በታቀደው የብሔራዊ ውህደት የሽግግር መንግስት ውስጥ 30 የሚኒስቴር መስሪያ ቤቶች እንዲኖሩ መድቧል። መንግስት 16 የሚኒስቴር መስሪያ ቤቶችን ይይዛል። የገንዘብ፣ የእቅድ፣ የመከላከያ፣ የኢንፎርሜሽን፣ የብሔራዊ ጸጥታ፣ የፍትህና የህገ መንግስታዊ ጉዳዮች ሚኒስትሮችን ያቅፉ ናቸው። ተቃዋሚዎቹ ደግሞ የነዳጅ ዘይት፣ የሀገር አስተዳደር፣ የስራ፣ የማዕድን፣ የመሬት፣ የቤቶችና የከተማ ልማቶችን የመሳሰሉ አስር የሚኒስቴር ቦታዎችን አግኝተዋል። የውጭ ጉዳይና የመጓጓዣ ሚኒስቴርነት ቦታዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት ለሌላቸው የቀድሞ የፖለቲካ እስረኞች ቡድን ተሰጥቷል። ሌሎች በደቡብ ሱዳን ያሉ የፖለቲካ ፓርቲዎችም ሁለት የሚኒስቴር ቦታዎችን እንዳገኙ ታውቋል። የተቃዋሚው የሱዳን ህዝባዊ ሐርነት ንቅናቄ የውጭ ጉዳይ ጸሐፊ ኤስኬሎል ጋትኩት ስምምነቱ የቀረቡትን ጥያቄዎች ሁሉ ባያሟላም አማጽያኑ ተቀብለውታል ብለዋል። ባገኘነው ነው ረግተናል ለማለት ባንችልም፣ ይህ የፈረምንበት ስምምነት ነው። ባንረካበትም እንኳ ማንኛውንም የፈረምንበትን ስምምነት እንዳለ መተግበር ይኖርብናል። ከሀገር አስተዳደር አንስቶ እስከ የነዳጅ ዘይትና የሳይንስና ቴክኖሎጂ ሚኒስቴር የሚሄዱ የስልጣን ቦታዎች በማግኘታችን ደስተኞች ነን። አማጽያኑ ባገኟቸው አስር የሚኒስቴር መስሪያ ቤቶች የተደሰቱት ለሰፊው የሱዳን ህዝብ አገልግሎት ለማቅረብ የሚያስችሉ በመሆናቸው ነው ብለዋል። ጋትጎ ስምምነቱ ትልቅ ስኬት የተገኘበትና ሁሉም ወገኖች አሸናፊዎች የሚሆኑበት ነው ሲሉ ገልጸውታል። የደቡብ ሱዳን ህዝብ ሰላም ለማግኘት በትዕግስት በመጠበቁም እንኳን ደስ ያለ ብለውታል። ጋት ኩት አያይዘውም አማጽያኑ የምክር ቤት አባሎቻቸውን ባለፈው ነሐሴ ወር የተደረገው ስምምነት መተግበሩን ለሚከታተለው በኤጋድ ማለት በምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስታት ለተሰየመው የጣምራ ተቆጣጣሪዎችና ገምጋሚ ኮሚሽን ማቅረባቸውን ገልጸዋል። ይህ ከባድ ስምምነት በመሆኑ የሀገሪቱን ህዝብ እንኳን ደስ ያለ እንላለን ምክንያቱም አሁን በቅርቡ መንግስት ይኖረዋልና ሲሉ የተቃዋሚዎቹ የውጭ ጉዳይ ኃላፊ ተናግረዋል። የውጭ ጉዳይ ሚኒስቴርነት ቦታ ለቀድሞዎቹ የፖለቲካ እስረኞች የተሰጠው የብሔራዊ አንድነት መንግስት ለመመስረት ባለው ፍላጎት መሰረት እንደሆነ ጋትቁት ጨምረው ገልጸዋል። ሁሉም የሚኒስቴር መስሪያ ቤቶች በሁላችን መካከል መከፋፈል ይኖርባቸዋል። ሁሉም ወገኖች ባገኙት ሁሉ መደሰት ይኖርባቸዋል። ሁላችንም ደቡብ ሱዳናውያን በመሆናችን ተገቢውን ውክልና ማግኘትም ይኖርብናል። ሕዝባችንን የማስተባበር መንፈስ ለሕዝባችን ማሳየት አለብን። በሕዝባችን ላይ የደረሰውን ቁስል ለማከምም እርቅ ማውረድ ይገባናል። የጥምረት ተቆጣጣሪና ገምጋሚ ኮሚሽን ባወጣው የጊዜ ገደብ መሰረት የብሔራዊ ውህደት መንግስት እንደ አውሮፓ አቆጣጠር በመጪው ጥር 22 ቀን መመስረት ይኖርበታል። ከሁለት ሳምንታት በኋላ ማለት ነው።